የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መገባደጃ በሀገሪቱ ያሉ የተቃዋሚ ድርጅቶች መሪዎችን ወደ ጽሕፈት ቤታቸው ጋብዘው በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ አወያይተዋል። የዜና ዘገባዎቹን መነሻ በማድረግ አሉላ ከጠቅላይ ሚኒስትሩ ጽሕፈት ቤት ኃላፊ ከአቶ ፍጹም አረጋ ጋር በትናንትናው ምሽት የጀመረው ቃለ ምልልስ የምሽቱ ትኩረቱ አድርጎታል። አቶ ፍጹም መሰንበቻውን ወደ ተካሄደ ሌላ ትልቅ ርዕሰ ጉዳይ ልውሰዶ ባለፈው እሁድ ጠቅላይ ሚኒስትሩ በአገር ውስጥ ያሉ ተቃዋሚ ፓርቲዎችን ጋብዘው አወያይተዋል የመጀመሪያው ትልቅ እርምጃ ተደርጎ ሊወሰድ ይችላል። በተቃዋሚ ወገኖች እንደተገለጸው ጠቅላይ ሚኒስትሩ ይበልጡን የተቃዋሚዎችን ድምፅ የመስማት ምርጫ እንዳደረጉ በተወሰኑ ሀሳቦች ላይ የሚያካፈሏቸውን ጨምረው ገልጸውልናል። በተለያዩ አካባቢ የሚታዩ ግጭቶች፣ በተቃዋሚዎች የተነሱ የፖለቲካ እንቅስቃሴውን የሚመለከቱ ሁኔታዎች እና ያወያዩ ርዕሶች መኖራቸውን ተረድተናል። አቶ ፍጹም ይሄ ምናልባትም በተለየ ትኩረት በእጅጉ ሲጠበቁ ከቆዩ ጉዳዮች አንዱ ይመስለኛልና እስኪ ይህም ከተቃዋሚዎች ጋር የተካሄደ ውይይት አጠቃላይ ይዘትና ዓላማ ምንነት ዘርዘር አድርገው ቢያስረዱን። እሺ፣ ከተፎካካሪ ፓርቲዎች ጋር የተደረገው ውይይት ውድቀን ነው የተካሄደው ሀያ ሁለት ሀገር አቀፍ ሰላሳ ደግሞ የክልል ተፎካካሪ ፓርቲዎች እንዲሁም ደግሞ አራት ውጭ ሲንቀሳቀሱ የነበሩና ወደ ሀገር ውስጥ የተመለሱ እንዲሁም በሰብአዊ መብት ዙሪያም የሚሰሩ ታዋቂ አክቲቪስትም ጭምር የተገኙበትና ከሞላ ጎደል የተሟላ ሊባል የሚችል መድረክ እንደነበረ ተመልክቻለሁ እና ጠቅላይ ሚኒስትሩ እንደ አንድ የገዢ ፓርቲ መሪ ጭምር መነሻ ከማቅረብ ተቆጥበው አጠቃላይ በወቅታዊ ጉዳዮች ላይ ውይይት ለማድረግ እንደሚመርጡ ገልጸው፣ እድሉን ያው ቤቱ እንዲወስድ ባደረጉት መሰረት በርካታ አስተያየቶች፣ ጥያቄዎች ብቻ ሳይሆን አስተያየቶች እንደ ገዢ ፓርቲ የሚቀርቡ ጥያቄዎችንም ጭምር ያቀረቡበት እና ክርክር የተደረገበት ወደ ጠቅላይ ሚኒስትሩ ብቻ ሳይሆን እርስ በርስም ጭምር ሀሳቦች ትግል የተደረገበት እና ተጨማሪ ጥናቶችን በማድረግ ሌሎች መድረኮችንም ጭምር በስፋት መጠቀም ለህዝቦቿና ለሀገር ሲባል ወሳኝ እንደሆነ የተሰመረበት ሁኔታ እንዳለ ተመልክቻለሁኝ እና በዛ መድረክ ላይ በአዎንታ የሚነሱ ያለፉት መቶ ቀናት የጠቅላይ ሚኒስትሩ በሰብአዊነቱ ዙሪያ የሰሯቸው ስራዎች አሸባሪ፣ አክራሪ የተባሉ የፖለቲካ ፓርቲ አራማጅ ሲሸምር ሳይቀር ከእስር እንዲፈቱ ውጭ የሚገኙ ዜጎቻችን ከእስር ተለቀው ወደ ሀገራቸው እንዲመለሱ ያደረጓቸው ጥረቶች፣ ህዝቡ ጋር ቀረብ ብለው ከእያንዳንዱ ህብረተሰብ ክፍል ጋራ በሁሉም ክልሎች ተገኝተው ያደረጓቸው ውይይቶች፣ ከዛም አልፎ ጎረቤት ሀገር፣ መካከለኛው ምስራቅ ሊቢያን ጨምሮ በሀገራችን ኢንትረስት ላይ ያደረጓቸው ውይይቶች ልባቸውን የመታ እንደነበረ በአዎንታ የሚገልጹት እንደሆነ ያ ባይሆን ኖሮ አንዳንዶቹ ምህረት ተደርጎላቸው ከውጭ እንዲገቡ በእነዚህ በሁለት አይነት መልኩ ሊገለጽ የሚችል በአዎንታም፣ በሌላ በኩል ደግሞ አንዳንድ የፖለቲካ ፓርቲዎች ህገ መንግስቱ ሊያሰራ የሚችል ነው። ችግር የተፈጠረው ህገ መንግስቱን መተርጎም ላይ በስራ ላይ መቀየር ላይ ራሳቸው ህገ መንግስት የሆኑ ሰዎች ወይም ከህገ መንግስት ውጭ የሆኑ ሰዎች በመፈጠራቸው ነው ሲሉ፣ በሌላ በኩል ደግሞ ህገ መንግስቱ ችግር ያለበት ነው፣ ህገ መንግስቱ መሻሻል አለበት። በምሳሌም ሲያነሱ የፌዴራል አደረጃጀት ጋር በተያያዘ አንዳንድ ከሰንደቅ ዓላማ ጋር አያይዘው ያነሱም አሉ። ለማንኛውም በብዙ መልኩ ህገ መንግስቱን ማሻሻል እና ለህዝቦች ይሁንታ ባለው መልኩ እንዲሻሻል ማድረግ የሚገባ ነው የሚል የተነሱ ሀሳቦች ነበሩ። በአንድም ሆነ በሌላ በኩል የነበረው ውይይት በጣም ዲሞክራሲያዊ፣ ማንም ሰው የመሰለውን ሀሳብ በነጻ የሚቀራመደበት ነው የነበረው። የተነሱ ሀሳቦች ደግሞ ይሄ ትክክል ነው ያ ትክክል አይደለም በሚል በመፈረጅ ሳይሆን በምክንያት ነበር ክርክር ይደረግ የነበረው። የውጭ ሀገሮች ሞክሮ የተነሳ ምክንያት ላይ በሆነ መልክ ነበር ነገር የነበረው። ጥያቄው ይቀርብ የነበረው በሙሉ ደግሞ ወደ መድረክ ሳይሆን የእርስ በርስ የሚመስል ና፣ ጠቅላይ ሚኒስትሩ ያንን ሞዴሬት በማድረግ መድረክ እንደመምራት ምላሽ ከቤቱም ሲገኝ የነበረበት ሁኔታ ነው የነበረው። ትንሽ ውድቅ ሲያጠቃልሉ የተነሱ ነጥቦች በሙሉ ዋጋ ያላቸው ሀገራችን የተሻለ ዲሞክራሲ እንድትገነባ የሚያስችሉ ሀሳቦች የተንሸራሸሩበት እንደሆነ ሆኖም ግን ወደ መደምደም ያለ መድረስ ሕገ መንግሥቱን ተከትለን የሚሰራቸው ስራዎች ሊኖሩ እንደሚገባ በእያንዳንዱ በተነሱ ነጥቦች ላይ የተለያዩ ምሁራኖች እዛው ፖለቲካ ፓርቲዎች የሚገኝ ጨምሮ አስተያየቶችን የተጠኑ ሰነዶችን አዘጋጅተው የሚቀጥለው ጊዜ ውይይት እንዲደረግባቸው እና በእነዚህ በጥናቶች ላይ ተመስርቶ እንጂ ዝም ብለው በቀረቡ ሀሳቦች ላይ ተመስርቶ የሚደረግ የተለየ ነገር እንደሌለ ሆኖም ግን በተቻለ መጠን ጥቀት ያላቸው ጥናቶች እንዲቀርቡ አሳስቦ ነው መድረኩ የተቋጨው። ጠቅላይ ሚኒስትሩም ያጠናቀቁ ምርጫ እንዲኖር መልቲ ፓርቲ ዲሞክራሲ እንዲጠናከር እንደሚፈልጉ፣ ስለሆነም በዚህ ዙሪያ ሁሉም ፓርቲዎች አብረው እንዲሰሩ ጥሪያቸውን አቅርበው መድረኩ በቀጠሮ የተጠናቀቀበት ሁኔታ አለ። መልካም። በዚያ ውይይት ላይ የተነሳ አንድ ያነጋገረ በጠቅላይ ሚኒስትሩም በአካባቢዎች በሚገኙ ተቃዋሚ ድርጅቶችን መገለጹ ይፋ የተደረገ አንድ ችግር ላንሳ። በተለያዩ የአገሪቱ አካባቢዎች ግጭቶች እየተስተዋሉ ነው። በወለጋ በሐረር፣ አሁን ደግሞ መሰንበቻውን በባሌ ጎባ የሰዎች ሕይወት ያለፈበት ግጭት ተከስቷል። አሳሳቢነቱን ትኩረት ሊሰጠው እንደሚገባና ተቃዋሚዎችን ጨምሮ የበኩላቸውን አዎንታዊ አስተዋጽኦ ይህም በመከላከሉ ረገድ ጭምር እንዲያደርጉ የጠየቃችሁበት ብዙዎችን ያሳሰብና የሚያነጋግርም ጉዳይ ነው። እና ስለ እነዚህ ግጭቶችስ ምን ይነግሩናል አቶ ፍጹም? ሀገራችን ሰላም መሆን እንድትችል ማናቸውም የፖለቲካ ፓርቲዎች ቫይለንስን ዲናውንስ አድርገው ወይም ደግሞ በሰላማዊ መንገድ ብቻ መንቀሳቀስ እንዳለባቸው ሁሉም መግባባት ላይ ተጠርሷል። ስለዚህ ከዚህ ጋር ተያይዞ ያለው በአንድም ሆነ በሌላ ለግጭቶች መንስኤ የሚሆኑ የተሳሳቱ ሀሳቦችን በማራመድ የጦርነት ቀስቀሳ ነው የሚያካሄዱ ወገኖች ከመኖራቸው ጋር በተያያዘ ስለሆነ ይዴታ በየትኛው ወገን እየተራመደ እዚህ እየበቃ እንደሆነ መንግስት እንደ መንግስትነቱ አጣርቶ እነዚህም የጥፋት ኃይሎች ለፍርድ ማቅረብ ስራው መጠናከር እንዳለበት ተነስተዋል። ምክንያቱም ጠጣ ከደፈረሰ ያንን ማረጋጋት ኃላፊነት የመንግስት ስለሆነ መንግስት ይህን ኃላፊነቱን በጥብቅ እንዲፈጽም በየቦታው ማህበረሰብ የሚጭሩ የሚያቀጣጥሉ የሰውትን አደጋ ላይ የሚጥሉ በህግ ሊጠየቁ የሚገባ ስለሆነ ለፍርድ የሚቀርቡበት ሁኔታ መፋጠን እንዳለበት ነው አስተያየት ይሰጠዋል። ይሄ የመንግስት ስራ በመሆኑ ሊሰራ እንደሚገባም የተያዘ ጉዳይ ነው። መንግስትም ለዚህ በኩል እየሰራ ነው። ግን ይህንን በቀጥታም በተዘዋዋሪ እያባባሱ የሚገኙ ወገኖች ግን እጃቸውን እንደዚህ አይነት ድርጊት እንዲሰበስቡ ያስገነዘቡበት ሁኔታ አለ። እዛው ያለ አንተ መልካም፣ አቶ ፍጹም አረጋ የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ኃላፊ በሀገሪቱ እየታዩ ባሉ ግጭቶች ጥቂት ቀናት የዘለለውን የጠቅላይ ሚኒስትሩን የመጀመሪያ መቶ ቀናት ክንዋኔዎች ግምገማና እንዲሁም ዋና ዋና የፖለቲካ ጉዳዮች ጨምሮ በሀገር ውስጥ ያሉ ከሰላሳ በላይ የተቃዋሚ ፓርቲ መሪዎች ጋር መሰንበቻውን ጠቅላይ ሚኒስትሩ በጽህፈት ቤታቸው ጋብዘው ባደረጉት ውይይትና ሌሎች ወቅታዊ ጉዳዮች ዙሪያ ለተነሱት ጥያቄዎች ሰጡኝ ቃለ ምልልስ ለጊዜው አመሰግናለሁ። ጠቅላይ ሚኒስትር አብይ ወዲህ ወደ ዩናይት ስቴትስ በሚያደርጉት ጉዞ በቀናት ውስጥ እናገኛቸዋለን። ደርዝ ላለው ቃለ ምልልስም እንደምናገኛቸው ተስፋ አደርጋለሁ። መልካም መንገድ ይሁንላችሁ። አቶ ፍጹም